ፕሮፌሰር ዮናስ በእንግሊዝኛ አጠራር ፓርኪሰንስ በመባል የሚታወቀውን የህመም አይነት የተመለከቱ ጥያቄዎች ይዘን ነው ብቅ ያል ነው። በቅድሚያ የዚህን በዓለም ዙሪያ አያሌ ሚሊዮኖችን የሚያጠቃ የህመም አይነት ምንነት በቅጡ በመረዳት ብንጀምር፣ ለመሆኑ ፓርኪሰንስ ምንድን ነው? ፓርኪንሰን አንድ እንግሊዛዊ ሐኪም የእሳቸው ስም ነው። ፓርኪንሰን ለምን በእሳቸው ስም ተሰየመ የሚለው ጥያቄ ከተነሳ እኚህ ግለሰብ መቶ ዓመት ወደዚህ ገደማ ብዙ ጊዜው ነው ከስራ ወደ ቤት ሲሄዱ በተለይም የእንግሊዝ ድልድይ የታወቀ ላንደን ብሪጅ የሚባለው ያንን በሚያቋርጡበት ጊዜ አንዳንድ እድሜያቸው ገፋ ያሉ ሰዎች ሲንቀሳቀሱ ቀስ ብለው የሚሄዱ እጃቸውም እንደ መንቀጥቀጥ ይላል እና ትንሽ ትንሽ እርምጃ ነው የሚወስዱት፣ ከወገባቸውም ጎበጥ ብለው ነው የሚሄዱት። እና እነዚህን ሶስቱን ነገሮች ካስተዋሉ በኋላ ቢሮዋቸው ሲገቡ ያዩትን ነገር ጫር ጫር ያደርጋሉ እና እድሜው የገፋ ሰው ላይ እጁ ሲንቀጠቀጥ፣ ወይም እጇ ሲንቀጠቀጥ፣ ገቡ ጎበጥ ብሎ ሲሄድ፣ መሬት መሬት እያዩ ትንሽ ትንሽ እርምጃ ነው የሚወስዱት። በፊት እንደ ልብ እየተራመደ የሚሄድ ሰው ከመኝታ ቤት ወደ ሳሎን ለመሄድ ብዙ ጊዜ ሊፈጅባቸው ይችላል። ይሄንን በእንግሊዘኛ ቋንቋ ብራዲጋይኒዚያ ሪጂዲቲ ኤንድ ስቱፕድ ፖስቸር ብለው ጠሩት። ይሄንን ጽፈው አቀረቡ። ከዛ በኋላ ለሳቸው ክብር ለመስጠት በሽታው በሳቸው ስም ተሰየመ። ፓርኪንሰን ዲዚስ ትራያድ ሶስቱ ምልክቶች የምንላቸው ግለሰቡ ፓርኪንሰን በሽታ ያዘው ይባላል። ለምሳሌ ያክል አሁን በሽተኛ ሳይ፣ ይሄ በሽታ ያለባቸው ምንድነው የማደርገው እጃቸውን ጠረጴዛ ላይ እንዲያደርጉ አረጋለሁ ወይም እግራቸው ላይ እንዲያስቀምጡ ታረጋለሁ። ከዛ ጠረጴዛ ላይ የተቀመጠው ጣት ራሱ በራሱ ይንቀሳቀሳል ወይም እጁ ይንቀጠቀጣል። አንዳንድ ጊዜ እንዲሁ ብዙ ሰው ቡና ከጠጣ ወይም ደግሞ የሞላ ማሮ አረቄ ብዙ የሚጠጣ ሰው ጠዋት ሲነሳ እጁ ሊንቀጠቀጥ ይችላል። እሱ ሌላ ጉዳይ። ይሄ የምለው ሬስቲንግ ትሬማር የሚሉት በእንግሊዝኛ፣ ግለሰቡም ግለሰቧ እጃቸውን ጠረጴዛ ላይ ወይም እግራቸው ላይ እንዲያስቀምጡ አድርገን ጣቱ ወይም ጣቷ ሲንቀጠቀጥ ካየት ክብደት እንሰጠዋለን። ፕሮፌሰር ዮናስ ለመሆኑ ለዚህ ህመም የሚያዋጡ በኋለኛው ዕድሜ የሚከሰትም ቢሆን በዋነኛ መንስኤነት የሚፈረጁት ምን ይሆኑ? ዋነኛው መንስኤ እነዚህ ግለሰቦች ህይወታቸው ሲያልፍ አንጎልን ከፍቶ በማየት የትኛው ቦታ ነው የተጎዳው የሚለው ነገር ተጠንቶ በእንግሊዝኛ ኒውሮፓቶሎጂ የሚባለው ነገር ተደርጎ ነው የታወቀው እና እንደዚህ ሲደረግ አንጎል ውስጥ አንድ አምስት የተለያዩ ኬሚካሎች አሉ በጣም ጠቃሚ የሆኑ ከዛ ውስጥ አንዱ ዶፓሚን የሚባለው ነው የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው። አንጎል ውስጥ ያለ ይሄ ንጥረ ነገር የሴል ቦድ የሚባሉት ነርቭ ሴሎቹ አንጎል ታችኛው ክፍል ነው ያሉት፣ የማጅራታችን አካባቢ ከዛ ይነሱና ረዣዥም ቅርንጫፎች አላቸው እና ይሄ ሴል ቦዲ ማለትም ከዛ ወደላይ የሚሄዱ የነርቭ መስመሮች አሉ ልክ የሴል ቦዲ የሚባለው እንደ አዲስ አበባ የሆነና መስመሩ እስከ አሰብ ሊሄድ ይችላል ወይም እስከ ጅቡቲ ይሄዳል እንደማለት ነው። መነሻው የአንጎሉ የኋለኛ ታችኛው ክፍል በተለይም ሚድ ብሬን የሚባለው የአንጎል ክፍል ውስጥ ያሉት ሴሎች በተለይም አንጎሉን ከፍተህ በምናይበት ጊዜ እነዛ የነርፍ ሴሎች ጥቁር ናቸው። ሱብስታንሲያ ኒግራ፣ ኒግራ ጥቁር ማለት ነው በስፓንኛ። እነዛ ሴሎች እየሞቱ ይሄዳል። እነዛ ሴሎች እየሞቱ ሲሄዱ የሰውነትን ሪትም ማለትም እንቅስቃሴ፣ የእግር እንቅስቃሴ አሁን እግራ እግራው ቀኝ ወደ ቀኝ ያራመዱ መሄድ፣ እጅ ደግሞ በእጅ ለምሳሌ አውራጣቱ ከአመልካች ጣት ጋራ ያገናኛ ለመሄድ። እንደዚህ አይነት ኦልተርኔት ሞሽን ሬት ኤ ኤም አር የሚባለው አለ። እና ይሄ ኦልተርኔት ሞሽን ሬት የሚባለውን የሚቆጣጠረው የአንጎል ክፍል ቤዛል ጋንግ ላይ ይባላል እዛ ውስጥ ይህ የዶፓሚን ቅመም በሚያንስበት ጊዜ እጃቸው ይንቀጠቀጣል። ቀስ እያለ ከወገባቸው ጎበጥ ብሎ ይሄዳል። በአጭሩ ዶፓሚን የሚባለው ንጥረ ነገር ከፍተኛ እጥረት ይፈጠራል። ዶፓሚንን የሚፈጥሩት የሚሰሩት የነርቭ ሴሎች እነሱ ሲሞቱ ነው። ይሄ ፓርኪንሰን ዲዝ በተለይም ደግሞ ሶብስታንሲያ ኒግራ ኮምፓክት ይባላል። ቲኩላት የተለያየ ስም አላቸው ብቻ እነዛ ሲሞቱ እነዚህ ቅመሞች፣ ያ ነው የፓርኪንሰን በሽታ የሚያስከትለው። በዛ የተነሳ ፕሮፌሰር ዮናስ ቀደም ብለው የገለጿቸው በጣም አይነተኛ የሚባሉ ሶስቱ በአንድነት የሚታዩ ምልክቶች በአንድ ህመምተኛ ላይ ቢያዩት ክብደት ሰጥታችሁ ፓርኪንሰን ሊሆን ይች ሊሆን ወደሚለው ድምዳሜ እንደሚያቃርቧቸው አስረድተዋል። በጠቅላላው ግን እነኚህ የነርቭ ችግሮች ከመሆናቸው አንጻር ከሌሎች የነርቭ ህመሞች በምን ይለያሉ? ህመምተኞችን ስታዩ እነኚህም ምልክቶች በሌላ ህመም ከምታያቸው ምንድን ነው መለያ አድርጋችሁ የምትጠቀሙት? ዋናው እነዛ ሶስቱ ትራያድ ሞተር ትራያድ ናቸው። ሶስቱ ምልክቶች በአንድ ላይ መታየታቸው፣ ሶስቱ በአንድ ላይ በተለይ ሬስቲንግ ትሬመር ዋና የምናየው። እጃቸውን ጠረጴዛ ላይ እንዲያስቀምጡ እናደርጋለን። ከዛ በኋላ እጁ ጠረጴዛ ላይ ሆነ ጠረጴዛውም ደግፎት ግለሰቡ እጁ ወይም እጇ ከተንቀጠቀጠ ጣቶቿ ከተንቀጠቀጡ ልክ እንደው ላይ ወደታች ላይ ወደታች ካለው ያ በጣም ትልቅ ምልክት ነው። ለምንድን ነው ጠረጴዛ ላይ እጃችሁን አድርገው የምንለው? በግራቪቲ የተነሳ አንዳንድ ሰው እጁ ጣቱ ሊንቀጠቀጥ ይችላል። ፖስቹራል ትሬመር እነሱ ሌላ ጉዳይ። ሬስቲንግ ትሬመር የግለሰቡ እጅ ጠረጴዛ ላይ ሆኖ ግራቪቲን አውጥተ ነው ጠረጴዛ ላይ ሆነው ከተንቀጠቀጠ ይሄ ሬስቲንግ ትሬመር ትልቅ ምልክት ነው። ሌላው አንዳንድ ጊዜ የግለሰቡን እጅ አንስተን ስንመረምር ሪጂዲቲ፣ የግለሰቡ ሰውነት እንደ ብረት ሪጂድ ይሆናል። ሌላ ደግሞ ቀስ ብሎ እንቀሳቀሳል። እነዚህ እነዚህን አይተን አንዳንድ ጊዜ ለአእምሮ በሽታ የሚሰጡ መድኃኒቶች እንደ ፓርኪንሰን አይነት ምልክት ስለሚሰጡ ፓርኪንሰኒዝም የሚባል ስምምን የፓርኪንሰን አይነት ምልክት ያላቸው በሽታዎች የምንላቸው አሉ በአጭሩ በሽታው የሰውነት እንቅስቃሴ ጋር በተያያዘ መልክ የሚመጡ ችግሮችን በማየት ነው የምንለየው ምናልባት ይሄን በሁለት መንገድ ቢያስረዱን አንድም በህክምና ይረዳሉ ወይ ምን አይነት እርዳታዎች ሁነኛ ጠቃሚ ውጤት ያስገኛሉ ሁለተኛ በቤት ውስጥ እንክብካቤ የሚፈልግ ህሙማን በቤት ውስጥ የህመሙን ጠባይ ከመረዳት ቤተሰብ አባላት በግል እስከሚያደርጉት ጥረት ድረስ የብዙዎችን እገዛ የሚጠይቅ የህመም አይነት እንደመሆኑ በቤት ውስጥስ ምን አይነት እንክብካቤዎች ሊደረጉና ሊረዱ ይችላሉ? መድኃኒትን በሚመለከት እጥረቱ ዶፓሚን የሚባለው ስለሆነ ዶፓሚንን መተካት ነው ማለት ነው። አንድ እጥረት ችግር ካመጣ አንድ ንጥረ ነገር ችግር ካመጣ ያንን ንጥረ ነገር መተካት ነው። ጥሩነቱ ሌቮዶፓ የሚባል መድኃኒት አለ። ዶፓሚንን ንጥረ ነገር ለጎደለው ሰው በእንግሊዝኛ ሌቨ ዶፓ የሚባለውን መድኃኒት እንሰጣለን። እሱንም ቢሆን በልክ ነው። ከመጠን በላይ ያ መድኃኒት ከተሰጠ ሌላ ችግር ያመጣል። ሌላው ደግሞ ስፖርት ነው። በጣም በሚገርም ሁኔታ የፓርኪንሰን በሽታ ያላቸው ሰዎች የቻሉትን ያክል እንኳን ከተንቀሳቀሱ በተለይ ገና ገና ሲጀምራቸው በሽታውን ካወቁ በኋላ በተቻለ መጠን የእግር እንቅስቃሴ፣ የስፖርት እንቅስቃሴ ማድረግ፣ የስፖርት አሰልጣኝ ካለ የስፖርት አሰልጣኝ ጋር መስራት፣ በሳምንት አራት አምስት ቀን ወይም በየቀኑ ግማሳት መንቀሳቀስ፣ እንደዚህ እንደዚህ አይነት ማድረግ ፓርኪንሰን በሽታው ቶሎ እንዳይባባስ ያደርጋል። ወንበር ላይ ቁጭ ብሎ ከኋላ አንድ ግለሰብ ፓርኪንሰን በሽታ ያለበት የባሰ ነው። ስለዚህ ንጥረ ነገሩን መተካት ዶፓሚን መተካት በሌ በዶፓ ደግሞ የሰውነት እንቅስቃሴ ሁለቱ ናቸው ዋናዎች። ክቡራትና ክቡራን አድማጭ ተመልካቾቻችን ፓርኪሰንስ የተባለውን ህመም አስመልክቶ ለምሽቱ ሐኪሞን ይጠይቁ ያስን አዳነው ቅንብር እዚህ ላይ ያበቃ። ይሁን እንጂ ሰዎች በሽታውን አስመልክቶ ያሏቸው አንዳንድ የተዛቡ ግንዛቤዎች በህመሙ ሳቢያ የሚፈጠረውን የማህበራዊ ህይወት ወይም የአናኗር ዘይቤ ቀውስና የፓርኪሰን ህመምን ተከትሎ የሚከሰት የአእምሮ ህመም እንዲሁም በህክምና ዘርፉ የተዘገቡ እመርታዎችና ተስፋዎችን ጨምሮ በተከታዩ ዝግጅታችን ይዘን እንመለሳለን። ለአሁኑ ግን የአንጎልና የነርቭ ሐኪሙን እንግዳችንን ፕሮፌሰር እንዳለገዳን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።